ትንቢተ ኢሳይያስ ምዕራፍ ሶስት እነሆ የሰራዊት ጌታ እግዚአብሔር ከኢየሩሳሌምና ከይሁዳ ድጋፍንና ብርታትን የእንጀራን ድጋፍ ሁሉ፣ የውሃንም ድጋፍ ሁሉ፣ ኃያሉንም፣ ተዋጊውንም፣ ፈራጁንም፣ ነቢዩንም፣ ሟርተኛውንም፣ ሽማግሌውንም፣ የአምሳ አለቃውንም፣ ከበርቴውንም፣ አማካሪውንም፣ ብልሁንም፣ ሠራተኛ አስማት አዋቂውንም ይነቅላል። አለቆቻቸው እንዲሆኑ ብላቴኖችን አስነሣባቸዋለሁ፣ ሕፃናቶችም ይገዟቸዋል። ሕዝቡም ሰው በሰው ላይ ሰውም በባልንጀራው ላይ ይገፋፋል። ብላቴናውም በሽማግሌው ላይ የተጠቃውም በከበርቴው ላይ ይኰራል። ሰውም በአባቱ ቤት ውስጥ ወንድሙን ይዞ አንተ ልብስ አለህ አለቃም ሁንልን ይህችም ባድማ ከእጅህ በታች ትሁን ሲለው በዚያ ቀን ድምፁን ከፍ አድርጎ እኔ በቤቴ ውስጥ እንጀራ ወይም ልብስ የለኝምና ባለ መድኃኒት አልሆንም፣ በሕዝቡም ላይ አለቃ አታድርጉኝም ይላል። የክብሩን ዐይን ያስቈጡ ዘንድ ምላሳቸውና ሥራቸው በእግዚአብሔር ላይ ነውና፣ ኢየሩሳሌም ተፈታች፣ ይሁዳም ወደቀ። የፊታቸውም እፍረት ይመሰክርባቸዋል። እንደ ሰዶምም ኀጢአታቸውን ያወራሉ፣ አይሠውሩአትም። በራሳቸው ላይ ክፉ ነገርን ሠርተዋልና ለነፍሳቸው ወዮ! የሥራቸውን ፍሬ ይበላሉና ጻድቁን መልካም ይሆንልሃል በሉት። እንደ እጁ ሥራ ፍዳው ይደረግበታልና ለበደለኛ ወዮ፣ ክፉም ደርሶበታል። ሕዝቤንስ አስከባሪዎቻቸው ይገፉአቸዋል አስጨናቂዎችም ይሰለጥኑባቸዋል። ሕዝቤ ሆይ የመሩአችሁ ያስቱአችኋል፣ የምትሄዱበትንም መንገድ ያጠፋሉ። እግዚአብሔር ለፍርድ ተነሥቶአል፣ በሕዝቡም ላይ ሊፈርድ ቆመዋል። እግዚአብሔር ከሕዝቡ ሽማግሌዎችና ከአለቆቻቸው ጋር ይፈርዳል። የወይኑን ቦታ የጨረሳችሁ እናንተ ናችሁ፣ ከድሆች የበዘበዛችሁት በቤታችሁ አለ ሕዝቤንም ለምን ታደቋቸዋላችሁ? የድሆችንስ ፊት ለምን ትፈጫላችሁ? ይላል የሠራዊት ጌታ እግዚአብሔር። ደግሞም እግዚአብሔር እንዲህ ይላል፣ የጽዮን ቈነጃጅት ኰርተዋልና አንገታቸውንም እያሰገጉ በዐይናቸውም እየጣቀሱ ፈንጠርም እያሉ በእግራቸውም እያቃጨሉ ይሄዳሉና ስለዚህ ጌታ የጽዮንን ቈነጃጅት አናት በቡሃነት ይመታል። እግዚአብሔርም ኀፍረተ ሥጋቸውን ይገልጣል። በዚያም ቀን ጌታ የእግር አልቦውን ክብር መርበብንም፣ ጨረቃ የሚመስለውንም ጌጥ፣ የጆሮ እንጥልጥሉንም፣ አንባሩንም፣ መሸፈኛውንም፣ ቀጸላውንም፣ ሰንሰለቱንም፣ መቀነቱንም፣ የሽቶውንም ዕቃ፣ አሸንክታቡንም፣ የእጅና የአፍንጫ ቀለበቱንም፣ የዓመት በዓልንም ልብስ መጐናጸፊያውንም፣ ልግም በላውንም፣ ከረጢቱንም መስታወቱንም ከጥሩ በፍታ የተሠራውንም ልብስ ራስ ማሰሪያውንም አይነ ርግቡንም ያስወግዳል። እንዲህም ይሆናል፤ በሽቱ ፈንታ ግማት፣ በመታጠቂያውም ፈንታ ገመድ፣ ጠጉርንም በመንቀስ ፈንታ ቡሃነት፣ በመጐናጸፊያም ፈንታ ማቅ፣ በውበትም ፈንታ ጠባሳ ይሆናል። ጎልማሶችሽ በሰይፍ፣ ኃያላንሽም በውጊያ ይወድቃሉ። በሮቿ ያዝናሉ፣ ያለቅሱማል። እርሷን ብቻዋን በምድር ላይ ትቀመጣለች።